የብአዴን ጉባኤ በባህር ዳር ሁለተኛ ቀኑን ይዟል። አስቴር ምስጋናው ተከታዩን ዘገባ አስተላልፋለች። የብአዴን ድርጅታዊ ጉባኤ በዛሬ ውሎ መደበኛ ጉባኤውን የሚመሩ አምስት አባላትን የመረጠ ሲሆን፣ ሊቀመንበር አቶ ደመቀ መኮንን፣ ምክትል ሊቀመንበር ደግሞ አቶ ገዱ አንዳርጋቸውን አድርጎ መርጧል ያሉት የብአዴን ማዕከላዊ ኮሚቴ አባል እና የጉባኤው ቃል አቀባይ አቶ ምግባሩ ከበደ ናቸው። አቶ ምግባሩ የጉባኤውን የውሎ አጀንዳ በማስመልከት በሰጡት ጋዜጣዊ መግለጫ ላይ እንደገለጹት ጉባኤው በዛሬ ውሎ በክልሉ በልማት በዲሞክራሲና በመልካም አስተዳደር ዙሪያ ባሉ ችግሮች ላይ ሰፊ ውይይት እያካሄደ እንዳለ ነው የገለጹት በተለይ በህገ መንግስቱ የተቀመጡ የዲሞክራሲ መብቶች በክልሉ እንዴት እየተተገበሩ እንደሆነና በህገ መንግስቱ ውስጥ ከተቀመጡ ነጥቦች ውስጥ ዲሞክራሲን የሚጎዳው የትኛው ነጥብ ነው የሚለው ሀሳብም ተነስቶ ሰፊ ውይይት ተደርጎበታል። ከአጋርም ሆነ ከህት የፖለቲካ ድርጅቶች ጋር ያለው ግንኙነት ምን ያህል ዲሞክራሲያዊ ነው የሚለው ሀሳብም በዝርዝር ተነስቶ ሰፊ ውይይት እየተደረገበት ነው ብለዋል። በቀጣይ ቀናትም ውሳኔ እንደሚያገኝም ገልጸዋል። ይህ በእንዲህ እንዳለ ትናንት በመክፈቻ ንግግራቸው የድርጅቱ ምክትል ሊቀመንበር አቶ ገዱ አንዳርጋቸው የክልሉ ውስጥ መሰረታዊ ችግሮችን ለመፍታት በአዴን ቆርጦ እንደተነሳም ተናግረዋል። ባሳለፋቸው አመታት ያዳበረውን ህዝብን የመምራትና የማስተዳደር ልምድ፣ ሰላምና ጸጥታን የማስከበር ድፍረትና ጠበብ በአዲሱ ዘመን ከተጎናጸፈው የለውጥን መንገድ በትክክለኛ አቅጣጫ የመዘወር ብቃትና ተሰጠው ጋር አዋህዶ መጠቀም በመጠቀም የአማራን ህዝብ ችግሮች የመፍታትና በትልቁ የሀገራችን የለውጡ ጉዞ ውስጥም ሁነኛ ድርሻ ይዞ የመዝለቅ ትክክለኛ አቋም ላይ ይገኛል። በአዴን ከዚህ በፊት እስከ አስራ ሁለተኛ ድርጅታዊ ጉባኤው ከማዕከላዊ ኮሚቴ አባልነት ያገዳቸው አቶ በረከት ስምዖን እና አቶ ታደሰ ካሳ አልተገኙም። ከዚህ በተጨማሪም የማዕከላዊ ኮሚቴ አባል ሁነው ያልተገኙት አቶ ካሳ ተክለ ብርሃን እና አቶ ከበደ ጫኔም አልተገኙም። ለሁሉም ግን ጥሪ ያስተላልፈናል ብለዋል አቶ ምግባሩ። ከነባር አመራሮች ውስጥ አቶ አዲሱ ለገሰ፣ አቶ ህላዊ ዮሴፍ እና ወይዘሮ ገነት ሰውዴም ጥሪ ተደርጎላቸው አልተገኙም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። Voice of America.